የአሜሪካ የህግ መወሰኛ ምክር ቤት አባል የሆኑት አንጋፋው ሴናተር ጂም ኢንሆፍ ኢትዮጵያን ደጋግመው እንደጎበኙ እንደሚያውቋት፣ ነፃነቷን አስጠብቃ የቆየች ጥንታዊት ሀገር መሆኗን በገለጹበት ንግግራቸው የፕሬዚዳንት ባይደን አስተዳደር የኢትዮጵያን መንግስት ከህወሀት ጋር በእኩል ደረጃ የሚያስቀምጥ ማዕቀብ ሰለባ ማድረጉን ስህተት፣ ተቀባይነት የሌለውና ያልተጠበቀ በማለት በብርቱ ነቅፈውታል። ከኢትዮጵያ መንግስት ጎን በመቆም ሰላም ለማምጣት የሚደረገውን ጥረት መደገፍ የተሻለ መሆኑንም በ ንግግራቸው ገልጸዋል። የኢትዮጵያ መንግስት በትግራይ ክልል የተከሰተውን ግጭት ወደ ሰላም ለማምጣት ከመጣር በላይ የሚፈልገው ነገር የለም። ነገር ግን ይህ ውሳኔ አሸባሪውን ድርጅት ህወሓትን አሸባሪውን ድርጅት ከኢትዮጵያ መንግስት ጋር በእኩል ደረጃ የሚያስቀምጥ ነው። ይህ ተቀባይነት የለውም፤ ስህተትና ያልተለመደ ነው። ይህንን ጉዳይ በትክክል ለመገንዘብና የኢትዮጵያን መንግሥት ከህወሓት ጋር በእኩል ደረጃ ማየቱ ስህተት መሆኑን ለማወቅ አሁን እዚህ ደረጃ ላይ እንዴት እንደተደረሰ ታሪክን የኋሊት ማየት ይገባል። ህወሓት የመንግሥት የጦር ሰራዊት ማዕከል ላይ ጥቃት አደረሰ፣ መንግሥትም አጽፋውን ወሰደ። ክልላዊ የሽብር ቡድኑ በደንብ የታጠቀ ስለነበር ጥቃት መሰንዘሩን ቀጥሎ ለተራዘመ ጊዜ ቀጠለ። ይህ ነው የሆነው። አሁን የምናየው ሁኔታም ይህ ነው። ይህ ሁኔታ ነው ሁለቱን ወገኖች በእኩል ደረጃ ለማስቀመጥ ይቸግራል በሚል አቋም ያጸናኝ። ምክንያቱም አንደኛው ዴሞክራሲያዊ በሆነ ሂደት የተመረጠ ነው፣ ሌላኛው ደግሞ አሸባሪ ድርጅት ነው። የአሜሪካው ፕሬዚዳንት ጆ ባይደን በበኩላቸው ትናንት አመሻሽ ባወጡት ዝርዝር መግለጫ በኢትዮጵያ ግዛት ውስጥ እየተባባሰ ነው ያሉት ሁከትና እያየለ የመጣው የክልልና የዘር መከፋፈል እጅግ አሳስቦኛል ብለዋል። በትግራይ ክልል የደረሰው የሰብአዊ መብት ጥሰትና የወሲብ ጥቃት ሊቆም ይገባል ተቀባይነትም የሌለው ነው ብለውታል። አክለውም ሁሉን አሳታፊ የፖለቲካ ምክክር እንደሚያስፈልግ ጠይቀዋል። በመፋልም ላይ የሚገኙ ኃይሎችም አስቸኳይ የተኩስ አድርገው የኢትዮጵያ መንግስትና ተቋማትም ለብሔራዊ እርቅና መግባባት ቅድሚያ ሰጥተው ወደ ሀገራዊ መግባባትና ውይይት እንዲመጡ ጠይቀዋል። አሜሪካ ለኢትዮጵያ ወቅታዊ ችግር መፍትሄ ለመፈለግ ከአፍሪካ ህብረትና ከተባበሩት መንግስታት ጋር ለመስራት ቁርጠኛ እንደሆነችም ለዚህም የአፍሪካ ቀንድ ልዩ ልዑክ ጀፍሪ ፊልትማን በዚሁ ሳምንት ወደ ኢትዮጵያ እንደሚገቡ አመልክተዋል። በዚሁ የአሜሪካ ውሳኔ ዙሪያ የሰላም ሚኒስቴር አማካሪ የሆኑትን ዶክተር ሞገስ ደምሴን ጠይቀናቸዋል። ተሳተፈ ብሎ የተፈረጀን አንድ ፓርቲና አንድ ቡድን ሬስኪዩ ለማለት ከሞት ውስጥ አውጥቶ መቃብር አውጥቶ ከኢትዮጵያ መንግስት ጋር እኩል ሞራል ግራውንድ ይዞ እንዲደራደር ኩሽ የሚያገር ጫና እያደረጉ ያለበት ስለሆነ በግንኙነቱ ላይ ምንም ጥያቄ የለውም። አሉታዊ ንታው የጎላ ነው ብዬ አስባል። በህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረጀው ህዋት በበኩሉ በማህበራዊ መገናኛ መግለጫ አውጥቷል። የባይደን አስተዳደር በኢትዮጵያና ኤርትራ ላይ የወሰደውን ማዕቀብ እንደሚያደንቅ የጠቀሰው ህዋት የቪዛ እገዳው የህዋት አባላትን ማካተቱን ግን ግራ ያጋባል ብሎታል። አሸባሪ ተብሎ የተፈረጀው ህዋት በትግራይ ህዝብ ላይ ተፈጽሟል ያለው የዘር ማጥፋት ገለልተኛ በሆነ ዓለም አቀፍ አካል ምርመራ እንዲደረግበትም ጠይቋል። አቶ ሞገስ ይህንን በህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረጀውን ድርጅት መግለጫ በተመለከተ ጠይቀናቸው ነበር። በህወሀት ኃይሎች ላይ የጣለውን እንትን አልቀበልም ያው ሌላ ምንም ብሏት አሸባሪ የሆነ ቡድን አባላቶች አሸባሪ አይደሉም ሱ ናቸው ምናምን ብሎ ክሌም ሊያደርግ ይችላል። እውነታውን የሚያቀውን የሚያቀውን ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ፣ ከአዲስ አበባ።